የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከዋሽንግተን ዲሲ የአሜሪካ ድምፅ ስቱዲዮ እንሆ መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ አርብ ጥቅምት 21 2012 ዓ ም ነው። አብራችሁን ካመሻችሁ ከምሰማቸው ጥንቅሮች መካከል በትላንትናው ዕለት ተዘግቶ የነበረው የድሬዳዋ ጅቡቲ መንገድ መከፈቱን የአካባቢው ነዋሪዎች ተናገሩ። አጠቃላይ ሲቲ ዞን መንገዶች ናቸው። የተሰዱት የሰጉት የሲቲ ዞን ህዝብ ናቸው የዘጉት። ወጣቶቹም አጠቃላይ ህዝቡ ነው የዘጉት። ሙኮራ ተደርገው ነበር እንጂ መንገድ ሙሉ በሙሉ አልተዘጋም። አሁንም ስራው ግራውን ሲሆነው ስራው እየሰራ ነው መንገዱ ቀዳሚው ተናጋሪ ጣሂር የተባሉ የሶማሌ ብሔር ተወላጅ ሲሆኑ ቀጣዩ ተናጋሪ ደግሞ ከድር አህመድ የተባሉ የአፋር ብሔር ተወላጅ ናቸው። ሁለቱም በትናንትነው ዕለት ስለመዘጋቱ ስለሰማው ከድሬዳዋ ጅቡቲ የሚወስደው መንገድ ወቅታዊ ሁኔታ ምስክርነታቸውን ለአሜሪካ ድምፅ ሲሰጡ ነው የሰማ ናቸው። ዝርዝሩ በቆየት ብሎ ይሰማል። ጻፉ መጻፎች በጣም ማህበረሰብን የመገንባት ነገር ላይ በጣም ትልቅ ቦታ አላቸው፣ ምክንያቱም ልጆች ከመጀመሪያው ጀምሮ ነው ሊቀረጹ የሚገባው። ካደጉ በኋላ እነሱን ለመቅረጽና ወደ ትክክለኛው መንገድ ለመምራት በጣም ከባድ ነው የሚሆነው። የሰማችኋት የዱካ መጽሐፍት አሳታሚ ድርጅት ኃላፊ የሆነችው ቤዛዊት ሙልጌታን ነው አብራን ታመሻለች። ሌሎች መሰናዶዎችም አሉን። አብራችሁን ስለምታመሹ ከሁሉም አስቀድመን እናመሰግናለን። እኔ ሀብታሙ ስዩም ነኝ፣ አብራኝ ደግሞ ሄዳን ገረመዋለች። አብራችሁን አምሹ። በድጋሚ አሁን አጫጭር ዜናዎችን ወደምንሰማበት ሰዓት እንሻገራለን። ከዜናዎቹ ጋር ተመልሰን መጥተናል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርክ ፖምፔዮ የኖበል ሽልማት በማግኘታቸው እንኳን ደስ ያለዎት ለማለት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድን በማነጋገር ደስታ ይሰማኛል ሲሉ በትዊተር መልእክት አስተላልፏል። ፓምፒዮ ትላንት ከኢትዮጵያው ጠቅላይ ሚኒስቴር አብይ አህመድ ጋር በስልክ መነጋገራቸውን የውጭ ጉዳይ ሚኒስተሩ ቃል አቀባይ ጽሕፈት ቤት ያወጣው መግለጫ ጠቅሷል። ጠቅላይ ሚኒስትር አብይ አንድ መቶኛውን የሰላም ኖቤል ሽልማት ተረካሚ በመሆናቸው እንኳን ደስ አለዎት ብለዋቸዋል ይላል መግለጫው የውጭ ጉዳይ ሚኒስቴሩ በዩናይትድ ስቴትስና በኢትዮጵያ መካከል ያለው ጠንካራ ግንኙነት ጠቃሚነት ላይ ጠቃሚነት ላይ እንዲሁም ዩናይትድ ስቴትስ በኢትዮጵያ ለተካሄደው ታሪካዊ ለውጥ ላላት ድጋፍ ላይ ጫና ሰጥተዋል። በቅርቡ ኦሮሚያ ላይ ስለተካሄደው ግጭትም እንደተነጋገሩ የቃል አቀባያቸው ጽሕፈት ቤት ያወጣው መግለጫ ጠቁሟል። የዘር ግጭት ተግዳሮትን በሰላማዊ መንገድ መፍታት እንደሚያስፈልግም ተናግረዋል። ዶክተር አብይና የውጭ ጉዳይ ሚኒስተሩ ስለ ቀጠናዊ ጉዳዮች ሀሳብም ተለዋውጧል። የደቡብ ሱዳን የሰላም ስምምነት በሚጠይቀው መሰረት የብሔራዊ አንድነት መንግስት በዘላቂነት ተግባራዊ እንዲሆን በማስተባበር በኩል ፓምፔዮ የጠቅላይ ሚኒስተሩን እርዳታ መጠየቃቸውን መግለጫው ገልጿል። በምስራቃዊ የአማራ ክልል በተለይም በሰሜን ሸዋና ኦሮሞ ብሔረሰቦች አስተዳደር ዞኖች የሚስተዋሉ ግጭቶችን በዘላቂነት ለመፍታት የህዝብ ለህዝብ ግንኙነቶችን አጠናክረው እንደሚቀጥሉ የሁለቱ ዞኖች አመራሮች ተነጋግረዋል። በቀጠናው የጸጥታ ጉዳይ ላይ የመከረ ውይይት በኦሮሞ ብሔረሰብ አስተዳደር ዞን በከሚሴ ከተማም ትናንት ተካሂደዋል። መስፍን አድራጌ ያዘጋጀው ዘገባ በመጽሄት መሰናዷችን ይሰማል። በአጋዴዝ ኒዘርት የተገነባ አዲስ የዩናይትድ ስቴትስ የአየር ሰፈር ሙሉ በሙሉ ስራ ጀምሮ የመጀመሪያ በረራ አካሂዷል። በያዝነው ሳምንት ሰው አልባ የስለላና የክትትል በረራዎችን እንዳካሄደ የአፍሪካ ኮማንድ ወይም እዝ ለአሜሪካ ድምጽ ተናግሯል። በምስራቅ አፍሪካ ያለው የደህንነት አደጋን ለመቋቋም ከአፍሪቃና ከዓለም አቀፍ አጋሮቻችን ጋር እየሰራ ነው ብለዋል የዩናይትድ ስቴትስ የአፍሪቃ ኮማንድ አዛዥ ጄኔራል ስቲቨን ታውሰንድ። የዚህ የአየር ሰፈር መገንባት በአፍሪቃ አጋሮቻችን ላይ ያለንን መተማመንና በቀጠናው ያለንን የጋራ የደህንነት ጥቅም ያሳያል ብለዋል። 110 ሚሊዮን ዶላር የወጣበት የአየር ሰፈር ከባድ ከሚባሉት ቦታዎችም አንዱ ነው ብለዋል የኮማንዶ አዛዥ። ሊባኖስ ውስጥ በተካሄደው ሀገር አቀፍ ጸረ መንግሥት ተቃውሞ ምክንያት ከሁለት ሳምንታት በፊት ተዘግተው የነበሩ የሀገሪቱ ባንኮች ዛሬ ተከፍተው ስራ ጀምረዋል። አብዛኛው ተቃውሞ ያተኮረባቸው በባንኮቹ ላይ እንደነበረ ተገልጿል። ባንኮቹ በሙስና ተተብትበዋል የሚለው የፖለቲካ መደላድል አካላት ናቸው፣ ህዝባዊ አገልግሎታቸውም ደካማ ነው በሚል ሲነቅፉ የሰነበቱት ባለሥልጣኖቹ ባንኮቹ ሲከፈቱ ሰዎች ገንዘብ በብዛት ያወጣሉ የሚል ስጋት እንደነበራቸው፣ ነገር ግን ባንኮቹ በመደበኛው አሰራር ላይ እንደነበሩ ተገልጿል። ባንኮቹ የተከፈቱት የተቃውሞ ሰልፉ ሦስተኛ ሳምንቱን በያዘበት ወቅት ነው። በሀገሪቱ የፖለቲካ ለውጥ እንዲኖር እየጠየቁ ያሉ የተቃውሞ ሰልፈኞች መንገዶችን መዝጋታቸውን ቀጥለዋል። የደህንነትና ሕክምና ሠራተኞች ብቻ እንዲያልፉ እንደሚፈቅዱ ታውቋል። ዴሞክራቶች በሚበዙበት የዩናይትድ ስቴትስ የተወካዮች ምክር ቤት በፕሬዚዳንት ዶናልድ ትራምፕ ላይ በኦፊሴል ክስ የመመስረት ስራ እንዲጀመር ትናንትና ድምጽ በመስጠት ወስኗል። ዩክሬን በፖለቲካ ተቀናቀኞቻቸው ላይ ምርመራ እንድትጀምር ፕሬዚዳንት ዶናልድ ትራምፕ ግፊት ለማድረግ ሞክረዋል በሚል ክስ ሊመሰረትባቸው ይቻል እንደሆነ ለማጣራት ለሳምንታት ያክል ቃለ ምስክርነት በዝግ ስብሰባ ሲሰጥ መቆየቱ የሚታወቅ ነው። የውሳኔው ሀሳብ 232 በ196 ድምጽ አልፏል። ሁሉም ሪፐብሊካውያን ተቃውሞታል። ሁለት ዴሞክራቶች ከሪፐብሊካውያን ጋር ተሰልፈዋል። ክሱ ስኬት ካገኘ ፕሬዚዳንቱን ከስልጣን እስከ ማውረድ ድረስ ሊሄድ ይችላል። ድምፁ እንደተሰጠ ወዲያውኑ ፕሬዚዳንት ትራምፕ በአሜሪካ ታሪክ ያልታየ አይነት ታላቁ ፍትሕ አልባ የማሳደድ ተግባር ብለውታል። አድማጮች፣ ለሰዓቱ ያዝንላቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪ ፕሮግራሞች ጋር አብራችሁን አምሹ። ከጋቢና ቪኦኤ ጋር ናችሁ። ከአሜሪካ ድምፅ ራዲዮ ነው ወደ እናንተ እየቀረበ ያለው። አሁን ወደ ቀዳሚው ዘገባ እንሻገራለን። በትናንትናው ዕለት ኢትዮጵያን ከጅቡቲ የሚያገናኘው የመኪና ጎዳናና የባቡር መስመር በተቃውሞ እንቅስቃሴ ምክንያት ተዘግተው እንደነበረ ነዋሪዎች ለአሜሪካ ድምፅ ራዲዮ ተናገረው። የሶማሌ ክልልን ከአፋር ክልል በሚያዋስኑት ቀበሌዎች ይገባኛል ጥያቄ ሰበብ ግጭት ከተደጋገመባቸው ስፍራዎች አንዱ በሆነው የሲቲ ወረዳ የሶማሌ ብሔር ተወላጅ የሆኑ ሰዎች ከሰሞኑ ደርሶብናል ያሉትን ያሉትን በማንሳት መንገዱን እንደዘጉት አንድ ነዋሪ ለአሜሪካ ድምፅ ተናግረዋል። መንገዱና የባቡር መስመሩ ዛሬ ላይ በመከላከያ ሰራዊት እገዛ ተከፍቶ መደበኛ ስራውን መቀጠሉን የተናገሩ ሌላ የአፋር ብሔር ተወላጅ በበኩላቸው ሁለቱ ክልሎች የሚወዛገቡባቸው ቀበሌዎች አከላለል በጊዜ አለመጠናቀቁ ግጭቶችና መሰል ክስተቶችን እየጋበዘ እንደሆነ አውስተዋል። ሀብታሙ ስዩም ዝርዝሩ አለው። ስማቸው ጣሂር የተባለ የሶማሌ ብሔር ተወላጅ በትናንትናው ዕለት ኢትዮጵያን ከጅቡቲ የሚያገናኙ ጎዳናዎችና የባቡር መስመር መዘጋታቸውን ይናገራሉ። አጠቃላይ ሲቲ ዞን መንገዶች ናቸው። የተሰዱት የሰኩድ የሲቲ ዞን ህዝብ ናቸው የዘጉት። ሽማግሌዎችም፣ ወጣቶችም፣ አሶቶዎችም አጠቃላይ ህዝብ ነው የዘጉት። ለምንድን ነው የተዘጋው? ለምንድን ነው መዝጋት ያስፈልገው ምክንያት ያስፈለገው? ባለፈው ሳምንት ላይ ከጠቅላይ ሚኒስትር ቢሮ ላይ የተደረሰ የሁለቱ ክልሎች ስምነት አዴትኛ ንዱ ፎና ገርበዒ የሚባሉ ቀበሌዎች ነበሩ። ከአንፈን እና ከሶማሌ ማለት በዛ በቀድሚያ የተስማሙ ከአዋሽ እስከ ሚሎ ያለው የድሮ ወታደሮች እንዲወጡ ነው ስምነት የነበረው እና ከጠቅላይ ሚኒስተር ቢሮ ያለው የፌደራል ሰጥታ ሀይሎች በዛ ቀበሌዎች እንዲገባ ነው ስምነት የነበረው። አንፈር ብሔራዊ ክልላ መንግስትና የድሮ ወታደሮች የነበረ ድላሎች አስቀድሞ አደይቲ ከተማ ዛሬ ሶስተኛ ቀኑ ሰብሰባ የተደረጉ ናቸው። አቶ ጣሂር የሲቲ ዞን ነዋሪዎችን ቁጣ ቀስቅሶ መንገድ እንዲዘጉ ያስገድዳቸው ቀደም ብለው በፌዴራል መንግስት አደራዳሪነት ከተደረሰበት ስምምነት ባፈነገጠ መልኩ የአፋር ክልላዊ መንግስት ነዋሪዎችን ካሳይታና ሰመራ በማምጣት ለማስፈር በማቀድ በአደይቲ ከተማ ስብሰባ መቀመጡ መሰማቱ ነው። ከዚህ በተጨማሪ ግን በስፍራው ያለው የፌዴራል መንግሥት ጦርና የአፋር በርበርታ ወጣቶች የሶማሌ ብሔር ተወላጆች ላይ እንግልት ፈጽመዋል ሲሉ አቶ ጣሂር ያክላሉ። እዛ ነዋሪነት የነበረው የሶማሌ ብሔር አደይቲ ከተማ ነዋሪ የሆነ በርባርታ ወጣቶች ታስሯል፣ ሽማግሌዎችም ተመትቷል። እናቶቹም ተመቷል። እነማን ናቸው የመቷቸው? እነማን ናቸው የደበደቧቸው? የመታቸው የመታቸው ፌዴራል ፖሊስ ናቸው። የታሰሩ ሰዎች አሉ፣ እስከ ሰላ የተፈናቀሉም አሉ። የአፋር ብሔር ተወላጅ የሆኑት ከድር አህመድ በበኩላቸው መንገዶቹን የመዝጋት ሙከራ በትናንትናው ዕለት መደረጉን በመከላከያ ሰራዊት አባላት እርምጃ ተመልሶ መከፈቱን ይናገራሉ። ለመሰል እርምጃዎችና ለመረጋጋቶች እሳቸው የኢሳ ጎሳ ታጣቂዎችን ይከሳሉ እንግዲህ ከአዲስ አበባ ወደ ጅቡቲ የሚወስደው መንገድ በአሁኑ ሰዓት ዝግ አይደለም የተለመደ ስራውን እየሰራ ይገኛል ግን ባለፈው በፌደራል መንግስት ና ፌደራል መንግስት ና የአፋር ብሔራዊ ክልላዊ መንግስት በኢሳ ማህበረሰብ ጉዳይ ላይ የደረሱት ስምምነትን መነሻ በማድረግ አንድ አንድ የኢሳ ተወላጆች ስምምነቱ አግባብ እንዳልሆነና ይህ ስምምነት ደግሞ እነሱም እንደማይቀበሉት እየገለጹ ስለሆነ ያንን ደግሞ መንገድ በመዝጋት አንድ አንድ ሽምቅ ውጊያ በማድረግ ያንን ስምምነት ተግባራዊ እንዳይሆን እናደርጋለን የሚል ጭምጭምታዎች አሉ። ሙከራ ተደርገው ነበር እንጂ መንገድ ሙሉ በሙሉ አልተዘጋም። አሁንም ስራው ስራውን የሆነ ስራ እየሰራ ነው መንገዱ። የት አካባቢ ነበረ ሙከራው የተደረገው ለመዝጋት? ሙከራ የተደረገባቸው ቦታዎች እነማን ናቸው? ገዳማይቱ የሚባል አካባቢ ላይ የተወሰነ ደቂቃዎች ሙከራ አድርገው ነበር። ያንን ደግሞ በአካባቢ ባለው የጸጥታ አካላት ሊነሳ ችለዋል። በዛ በኩል በድርዳዋ በኩል ግን የተወሰነ ሰዓቶች ቆሞ እንደነበረና በኋላ ላይ ደግሞ የሀገር መከላከያ ሰራዊት ደርሶ መንገዱን እንዳስከፈተና ና አሁን ደግሞ መንገዱ ክፍት እንደሆነ ነው ማውቀው ያንን እየተደረገ ያለውን የሰላም ስምምነት እንቅፋት ለማድረግ ያለው እንቅስቃሴዎች እየተደረጉ ባሉበት ሁኔታ ነው ያለው። አሁን አሁን አንተ የት አካባቢ ነው ያለኸው? መረጃውን ከየት ነው ያገኘኸው? እዛው አካባቢ አንዳንዱ አዳጅም ይሁን እንደፈኦ ገዳማይቱ እስከ አዋሽ ድረስ የአፈር ተወላጆች አሉ። እዛ ያሉ ሰዎች እንጠይቃለን፣ ምን አይነት ችግር እንደተከሰተ፣ ምን አይነት ሁኔታዎች እንዳሉ። ስለዚህ ቀን በቀን ሰዓት በሰዓት ያለው ሁኔታዎች እንተያይቃለን ስለዚህ አሁን እዛ አካባቢ ካሉ ሰዎች እንደተረዳሁት ምንም አይነት የመንገድም ይሁን የጸጥታ ችግር በዛ አካባቢ ላይ እስካሁን የለም። በሶማሌና አፋር ክልሎች አጎራባሽ ቦታዎች ያለው ዋነኛ የግጭት መንስኤ አዳይቱ፣ ገርበ ኢሳና እንድፎ የተባሉ ወትሮ በሶማሌ ክልል ስር የነበሩ የኋላ የኋላ ግን ወደ አፋር ክልሎች እንዲጠቃለሉ የተወሰነባቸው ቀበሌዎች የይገባኛል ጉዳይ ነው። በዚህ ምክንያት የተደጋገመው ግጭትና ለመግባባት ኢትዮጵያ ወደ ግዛቷ የምታስገባቸው ሸቀጦችን የምታስገባቸውን ሸቀጦች በዋናነት የሚጓጓዙበት መንገድ እንዲስተጓጉል ሆኗል። መሰል ችግሮችን ለመፍታት በማሰብ የሰላም ሚኒስቴር የተለያዩ የሰላም ኮንፈረንሶችን አከናውነዋል። የትናንቱ የመንገድ መዘጋት እርምጃ የተሰማው ከአንድ ሺህ በላይ የሚሆኑ ከሁለቱ ብሔሮች የተውጣጡ ተወካዮች ገዳማይቱ ከተማ ላይ የሰላም ኮንፈረንስ ማካሄዳቸው በመንግሥት የዜና ተቋማት እየተነገረ ባለበት ሰዓት ነው። ተጨማሪ የሰላም ኮንፈረንሶችም እየተጠበቁ እንደሆነ ተሰምተዋል። በጉዳዩ ላይ አስተያየታቸውን እንዲሰጡን የአፋርና ሶማሌ ክልሎች ባለሥልጣናትን፣ የመከላከያ ሰራዊት የሕዝብ ግንኙነትን ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ምላሻቸው እንዳገኘን እንመለሳለን። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙን ለዘገባው እናመሰግነዋለን። እያዳመጣቸው ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቢዮን ነው። በአብዛኛው ከኢትዮጵያ ውጭ በተለይም ደግሞ በዩናይትድ ስቴትስ የሚገኙ ኢትዮጵያውያንና ትውልድ ኢትዮጵያውያን ማህበረሰብ ያቋቋሙት ወንፈል የተሰኘው ስብስብ በኢትዮጵያ ሊያሰራቸው ላቀዳቸው ሁለት የአዳሪ ትምህርት ቤቶች ገቢ ማሰባሰቢያ ለማካሄድ ኮሎኔል ደራርቱ ቱሉና አሰልጣኝ ሰውነት ቢሻውን እዚህ ዋሽንግተን ዲሲ ያስመጥቷል። ሁለቱ ታዋቂ የስፖርት ሰዎች በተገኙበትም የአምስት ኪሎ ሜትር የአንድ ኪሎ ሜትር ሩጫ ይካሄዳል። ጽዮን ግርማ አዘጋጆቹን አነጋግራለች። መቅደስ አስራ አስተገኘ ወርቅ እባላለሁ። የምኖረው በዚህ በቨርጂኒያ ነው። በቨርጂኒያ አርሊንግተን በሚገኘው የቮለንቲርስ ኦፍ አሜሪካ ቼስቢክ የሪኮቨሪ ኬዝ ወርከር ነኝ። ሪኮቨሪ ፕሮግራም ኬዝ ወርከር ነኝ። የቀድሞ የአዳማ ዩኒቨርሲቲ መምህርት። አመሰግናለሁ። ዶክተር ይንገስ ዶክተር ይንገስ ይግዛው እባላለሁ። የምኖረው በ ካሊፎርኒያ ሳን ፍራንሲስኮ አካባቢ ነው። አንድ ጀነንቴክ በሚባል ባዮቴክኖሎጂ ካምፓኒ ሲኒየር ሳይንቲስት ሆኜ ነው የምሰራው። በጣም አመሰግናለሁ። እንግዲህ ሁለታችሁም እዚህ ሀገር ላይ ትልልቅ ስራዎችን የምትሰሩ ሰዎች ናችሁ። ሌሎቻችሁም በዚህ ወንፈል ስር የተሰባሰባችሁ ሰዎች እዚህ ሀገር ላይ ብዙ ትልቅ ነገሮችን የምትሰሩ ከዛ ከዚህ ደግሞ የተረፈውን እስቲ ኢትዮጵያ ያለውን ወጣት ኢትዮጵያ ያለውን የሚያድግ ወጣት እናግዝ በሚል የተሰባሰበ ስብስብ ነው እና አሁን ደግሞ በኢትዮጵያ ሁለት ያዳሪ ትምህርት ቤቶችን ለማስገንባት እንቅስቃሴ እያደረጋችሁ ነው። ለሱም የሆን ገቢ ማሰባሰቢያ ለማድረግ የሩጫ አዘጋጅታችኋል። እስቲ ዶክተር ይንገስ ስለዛ ስለ ሩጫ አይንገሩኝ። ወንፈል የሚያደረጋቸው ከትንሽ የጀመር ናቸው። ትናንሽ ፕሮጀክት ነበሩ። ምናልባት ለዜና የበቁላ ይሆኑ ይችላል። ሆኖም ግን በትልቅ ፕሮጀክት በትልቅ ደረጃ ወይም በትልቅ ፕሮጀክትነት ግን ይሄ የአዳሪ ትምህርት ቤት አሁን የጠቀሽው ባህር ዳር ና ጎንደር እናሰራለን ያለው ፕሮጀክት ነው። ለዚህ ፕሮጀክት የግድ የብዙ ተሳትፎችን ስለምንፈልግ ይሄ ሩጫ እንደ ማንቀሳቀሻ ብዙዎችን የምንደርስበትን አጋጣሚ ሆኖ አግኝተነዋል። ለዚህም እንግዲህ እንግዶችን ብዙ ህዝብ ያውቃቸውን እንግዶች ጋብዘን የመጀመሪያ አድርገን እንደመነሻ እንቆጥረዋለን ማለት ነው። ወይዘሮ መቅደስ፣ በዚህ የገቢ ማሰባሰቢያ በሚገኘው ገንዘብ ብቻ ነው ትምህርት ቤቱን ታሳቢ አድርጋችሁ የምትገነቡት ወይስ ምን ዝግጅት አድርጋችኋል? ትምህርት ቤቶቹን ለማሰራት ከአገር ቤት ካሉት ከአማራ ትምህርት ቢሮ ከዩኒቨርሲቲዎች ፎረም ጋር በጥምረት ነው ለማሰራት የሜሞራንደም ኦፍ አንደርስታንዲንግ የተፈራረም ነው። አንድ ሶስተኛ የሚሆነውን ገቢ በአሜሪካን ሀገር የሚገኘው የወንፈል ተራቀው በሚያደርገው ጥረት እነዛን ገቢዎች ለማሰባሰብ ነው እና ይሄኛው የመጀመሪያ የገቢ ማሰባሰቢያ ፕሮግራም ነው። ከዛ ውጪ በወንፈል አባላት እና በደጋፊዎች እርዳታ መደረግ ከጀመረ ትንሽ ቆየት ብሏል። እያንዳንዱ ሰው የራሱን እርዳታ እያደረገ ነው። ድርጅቶችም፣ ግለሰብ በግለሰብ ደረጃም ከወንፈል ቦርድ አባላት ጀምሮ ማለት ነው። ይሄ የመጀመሪያው ነው። የተለያየ በተለያዩ ስቴቶች የወንፈል ቻፕተሮች እየመሰረትን ነው። በአውሮፓም በካናዳም በደቡብ አፍሪካም ሌሎች ቦታዎችም ላይ እንደዛ አይነት ይኖረናል። ትምህርት ቤቶቹ እስኪያልቁ ድረስ የተለያዩ ፕሮግራሞች አሉን። ከዚህ የተለየ የነገው ሜሪላንድ የሚደረገው የሩጫ ፕሮግራም እና ማታ ላይ የራት የገቢ ማሰባሰቢያ ፕሮግራሙ ኦፊሻሊ የምናደርገው የመጀመሪያው ነው የሚሆነው። እንግዲህ ለዚህ ፕሮግራም የሚሆን እንግዶችን ከኢትዮጵያ ጋብዛችኋል አንደኛዋ ኮሎኔል ደራርቱ ቱሉ ናት። ከዛ በኋላ ደግሞ በስፖርቱ ዓለም የሚታወቁ የነበረው አሰልጣኝ ሰውነት ቢሻው ናቸው። እስቲ ስለ ፕሮግራሙ እነሱን የጋበዛችሁበትን ምክንያትና ስለ ሩጫ ፕሮግራም ደግሞ ዶክተር ኢንገስ ያስረዱን። መጀመሪያ እነዚህን ሰዎች ስንመርት፣ ህዝቡን የምናሳትፍበት የተለያዩ መንገዶች ስናስብ፣ እነዚህ ታዋቂ ኢትዮጵያውያን ፈቃደኛ በመሆናቸው በአድማጮች ስም በጣም ላመሰግን ወንፈል እንድናመሰግን እወዳለሁ ትልቅ የማንቀሳቀሻ ትልቅ የማቀጣጠያ ምክንያት አድርገን ነው የምናያቸው። እነዚህ እነዚህ ድንቅ ሰዎች ብዙ ሰው መሳብ የሚችሉ ናቸው እና መነሻነቱ ብዙ ምክንያት ስንፈልግ የእነሱ ፈቃደኝነት ተጨምሮበት ቀላል ሁኖ ያገኘ ነው እና ብዙ ተሳታፊ የምናገኝበትን አጋጣሚ ሆኖ ስላገኘ ነው ነው። ፕሮግራሙ የቅዳሜ ጠዋት ሩጫ ይኖራል። ከአሁን በፊት ከሁለት ሶስት ሳምንት ቀደም ብለን ቲሸርቶች ተዘጋጅተው ለ ተሳታፊዎች የሚገዙበትን አጋጣሚ ፈጥረናል። በዛን ቀን ደግሞ ቲሸርቱን ገዝተው ላልመጡ በእለት እለት ቲሸርቱን ይገዛሉ። ቲሸርቱን ገዝተው ሩጫው ይሳተፋሉ። ቅድም መቅደስ እንደጠቀሰችው ምሽት የራት ግብዣ ይኖራል። ያንን የራት ግብዣ ተሳታፊዎች ብዙ ተሳታፊዎችን እንጠብቃለን። ይህንንም በመደገፍ ስፖንሰር ያደረጉን ደጋፊዎች አሉ። በግልም ድርጅቶችም አሉ። ይህንን ለማሳካት ወይዘሮ መቅደስ ወንፈል መጽሐፍቶችንም ወደ ኢትዮጵያ የመላክ እንቅስቃሴ እያደረገ እንደሆነ አንብቤ ያለው በማህበራዊ ድረገጽ ካሰራጫችሁት መረጃና እስቲ ስለ እሱ ይንገሩንና በዛውም ያጠቃሉልን ትምህርት ቤቱ ደግሞ ሁለት ጥያቄዎች እንደ ርቤ ነው ምጠይቆት ለማጠቃለል ወይም ደግሞ እሺ፣ እርስዎ ስለ መጽሐፍቶቹ ይንገሩኝና ዶክተር ኢንገስ ስለ ትምህርት ቤቶቹ ይነግሩናል። ስለ መጽሐፍቶቹ ይንገሩን። አዎ፣ እንግዲህ ቅድም ዶክተር ኢንገስ ሊጠቅስ እንደሞከረው መጀመሪያ ላይ ስንጀምር ከተማሪዎች ስኮላርሽፕ እና የተለያየ አክቲቪቲዎች ላይ እየጀመረ ነው። እና በቅርብ ቀን ከቡክ ፎር አፍሪካ ጋር በመተባበር ወደ ሀያ ሺህ የሚጠጉ መጽሐፍት ለተለያዩ ኮሌጆች እና ሁለተኛ ደረጃ ትምህርት ቤቶች በቅርብ ቀን ተከፋፍሏል። ትምህርት እና ጤና ላይ ፎከስ አድርገው የሚሰራ ነው ድርጅቱ እና በትምህርት ላይ በማንኛውም በሌሎች ፕሮግራሞች ለመሳተፍ ወደፊትም ዝግጅት እያደረግን ነው ማለት ነው። እሺ፣ እሺ። ዶክተር ኢንገስ በማጠቃለያ ስለሚሰሩት እነዚህ ሁለት የአዳሪ ትምህርት ቤቶች አጠቃላይ በጀታቸው በምን ያህል ነው የሚሰራው? ምን ያህልስ ጥቅም ያስገኛሉ? የምትለውን በአጭሩ ይንገሩንና በዚሁ እናብቃ። በሁለቱ ፕሮጀክት ይጨርሳሉ የተባሉት የገንዘብ መጠን ወደ ሶስት ሚሊዮን ዶላር አካባቢ ነው የሚሆነው እና ቅድም መቅደስ እንዳለችው አንድ ሶስተኛውን እዚህ ለማዋጣት እንሞክራለን። ሌላኛውን ከአገር ቤት ባለ ሀብቶች ጋራ እና ከመንግስታዊ እና መንግስታዊ ካልሆነ ድርጅቶች ጋር ተባብረን ምንሰራበትን አጋጣሚ ነው። እንግዲህ ቅድም መቅደስ እንደጠቀሰችው ልናደርግ ያሰብ ነው እንግዲህ ሁለታችሁንም በጣም እናመሰግናለን። ሌላ ጊዜ ደግሞ በስፋት ስለምትሰሩት ስራ እናነጋግራችኋለን። ለዛሬ ሁለታችሁንም አመሰግናለሁ። እግዚአብሔር በጣም እናመሰግናለን። እሺ። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። ቤዛዊት ሙልጌታ የሕፃናት መጽሐፍ ፀሐፊና የዱካ መጽሐፍት መስራች ናት። ተረቶችና ፈታሪኮች የማኅበረሰብ ማንነት የሚቀረጽባቸው ናቸው። ስለዚህም ደግሞ ሕፃናት የማንበብ ባህልን እንዲያዳብሩና በሥነ ምግባር እንዲታነጹ የሕፃናት መጽሐፍን በመጽሐፍ ላይ ይገኛለሁ ትላለች። እደን ገረመው ከቤዛዊት ጋር አጭር ቆይታ አድርጋለች። በልጅነቴ ከትምህርት መርጃ መጽሀፍት ውጭ የተረት መጽሀፍቶችን እንዳነብ አይፈቀድልኝም ነበር ትላለች የአሁኗ የዱካ መጽሀፍት መስራች ቤዛዊት ሙልጌታ ከአርባ ምንጭ ዩኒቨርሲቲ የስነ ህንጻና የከተማ ንድፍ ተመርቃ ወደ አዲስ አበባ ከመጣች በኋላ በስነ ህንጻና የስነ ህንጻ ውስጥ ውበት ማሳመር ላይ ትሰራለች ዱካ መጽሐፍትን ከመሰረተች አንድ አመት ሆኗታል በአንድ አመት ጊዜ ውስጥ ሶስት የህጻናት መጽሐፍትን አሳትማለች ስለ ልጅነቷ ና ስለ መጽሐፍት ፍቅሯ እንዴት አስታውሳለች ወላጆቼ የተረ መጽሐፎችን እንዳነብ አይፈልጉም ነበረ ምክንያቱም የትምህርት መጽሀፍ ብቻ አተኩሬ የትምህርቴ ላይ ብቻ አንድማ ስለሚፈልጉ ማለት ነው። ስለምንከለከል ነው መሰሌ፣ በተቃራኒ እንግዲህ ደግሞ ጥሩ ነገር ነበር። መጽሐፍ ለማንበብ በጣም ወድ ነበር እና አንድ መጽሐፍ አሁን አንብቤ ስጨርስ በቃ ልክ እንደሱ ለመጽሐፍ በጣም የራሴ ጥረት አደርግ ነበር ልጅ ሆኜ ማለት ነው። ግን ካደግኩ በኋላ በተለያዩ ነገሮች ታቆሚ ነበር። ግን አሁን ወደምፈልገው ነገር ተመልሼ እየጻፍኩ ነው። ልጆችም በጣም ነው የምወደውና ተስፋ እንዳልቆርጥ የሚያደርገኝ ነገርም ልጆቹ ያንን መጽሐፍ ሲያዩ ደስተኛ ሲሆኑ ሊሽ ያነቡ እነሱ ላይ የማየው ነገር ነው በቃ ለኔ ጉልበት የሚሆነኝ ማለት ስለዚህ እሱን ነገር ለነሱ መስጠት ስለምፈልግ ነው ላይ መሳተፍ መስራት የጀመርኩት ማለት ነው በበጎ ፍቃድ አገልግሎት ላይ ያጋጠማት ነገር በቋሚነት ዱካ መጽሐፍትን ለመመስረት ገፋፍቷታል ወደዚህ ነገር የገባሁት በጎ ፍቃድ አገልግሎቶችን እሰጣለሁ እና የመማሪያ ቁሳቁሶች የምናሟላበት ፕሮጀክት ነበረን እና በዚም ደግሞ በተጨማሪ መጽሐፎችን የምንሰጥበት ፕሮጀክት ነበረ ነገር ግን እሱን ፕሮጀክት ከሰራም በኋላ አንድ ጊዜ ነው ሠራ ነው አቆመ ና ይሄን ነገር ታስበው ያው በአገራችን ውስጥ ያሉት ልጆች በሙሉ ለማዳረስ በአንድ ፕሮጀክት ይቀንጠር። ስለዚህ እኔም የራሴ ነገር ባበረክት ጊዜ አስቤ ነው የጀመርኩት ማለት ነው የጀመርኩት እንደ ፈረንጆች አቆጣጠር በሁለት ሺ አስራ ስምንት ነው መጀመሪያ። ያው ትምህርት ሚኒስቴር ያወጣው ዳታ ነበረ በሁለት ሺ አስራ ስድስት እንደ አውሮፓውያን አቆጣጠር ና በመጀመሪያ ደረጃ ትምህርት የተሰራ ጥናት ነበር ና ጥናቱ ላይ ምን ይላል ከሰላሳ ፐርሰንት የሚሆኑት የሁለተኛ ክፍል ተማሪዎች ምንም ማንበብ አይችሉም የሚል በጥናቱ መ ረ የተገኘው ማለት ነው። እና ይህ በጣም አስደንጋጭ ቁጥር ነው። ከዛ በታች ያሉት ደግሞ እንግዲህ ከዛ በላይ ማንበብ አይችሉም ማለት ነው። ስለዚህ የጀመርኩት ልጆች የሚፈልጉትን ነገሮች በማጥናት ነው። ልጆች መጫወት ይወዳሉ፣ መስጠን ይወዳሉ፣ መደነት ይወዳሉ፣ መሳል ይወዳሉ፣ መቅደድ፣ መቦጨቅ ይወዳሉ። ስለዚህ የኔን መጽሐፎች የሚያተኩሩት እንደዚህ አይነት የሚወዱትን ነገር በመስጠት ልጆችን ማስተማር ላይ ነው ማለት ነው። ተረት ሆኖ ግን የተለያዩ ጨዋታዎችን፣ ቀለም የሚቀባባቸው ገጾችን የያዘ መጽሐፍ ነው። ድረስ ሶስት መጽሐፎችን አሳተም ያለው ሁለቱ አንድ አይነት ታሪክ ነው ያላቸው፣ ግን የተለያየ እድሜ ላይ ለሚገኙ ልጆች ያሳተምኩት በሶስት አይነት መጽሐፍ ማለት ነው። ከስነ ህንጻው ጎን ለጎን የህጻናት መጽሐፍትን መጻፍ ብትጀምርም ማሳተሙ ግን ቀላል አልነበረም። ለዚህ ደግሞ በተለያዩ የማህበረሰብ ድጋፍ አድራጊ ውድድሮች ውስጥ ማለፍ ነበረባት። ፎቴንድ የሚባል ኤንጂኦ አለ እና እነሱ አንድ ውድድር ነበራቸው። እዛ ውድድር ላይ ሀሳቡም ይዤ ከተሳተፍኩ በኋላ በእነሱ እርዳታ ሀሳቤን ወደ ፕሮጀክትነት ቀይሬ አሳድጌ ከዛ ደግሞ የተለያየ ትምህርት ቤቶች ላይ ለመሞከር ችያለው ማለት ነው። ምን ያህል ውጤታማ እንደሆነ ጻፍ መጻፎች በጣም ማህበረሰብን የመገንባት ነገር ላይ በጣም ትልቅ ቦታ አላቸው። ምክንያቱም ልጆች ከመጀመሪያው ጀምሮ ነው ሊቀረጹ የሚገባው። ካደጉ በኋላ እነሱን ለመቅረጽና ወደ ትክክለኛ መንገድ ለመምራት በጣም ከባድ ነው የሚሆነው። መጀመሪያዋ መጽሐፍ በኪስ ልክ እያዝ የምትችል መጽሐፍ ነው ከሶስት ዓመት እስከ አምስት ዓመት ላሉ ልጆች። እሱ መጽሐፍ ስዕልና ጽሁፎችን በአንድ ላይ እየያዘ ስዕሉን ከጽሁፉ ጋር እያገናኙ እንዲረዱ ለማድረግ የተሰራ መጽሐፍ ነው። ማንበብ ራሱ ባይጀምሩም ለእጃቸው ልክ ተደርጎ የተሰራ መጽሐፍ ስለሆነ ይዘውት እያዩ ስዕሉ ጥሩ ነገር እነሱ ላይ ለመፍጠር የተዘጋጀ መጽሐፍ ነው። ከዚም በተጨማሪ ደግሞ ወላጆቻቸው በሚተኙበት ሰዓት ማታ ማታ ታሪኩን ሊያነቡላቸው እንዲችሉ ተደርጎ የተዘጋጀ መጽሐፍ ነው ማለት ነው። ሁለተኛው ደግሞ በአራት እስከ ስምንት ዓመት ለሆናቸው ልጆች ሲሆን የተለያዩ ቀለም የሚቀባበት ጨዋታ ገጾች ሂደሎችን የምንፈልግበት የተለያዩ የተለያዩ አይነት ጨዋታዎች ያሉት ትምህርቱን በማይተለት ሁኔታ ሊያስተምር የሚችል መጽሐፍ ነው ማለት ነው። የሕፃናት መጽሐፍ ለመጽሐፍ ታሪክ መውደድ ብቻ ሳይሆን ስዕል መሳልም አስፈላጊ ነው። የመጀመሪያውን መጽሐፍ ስዕሉን እኔ አደለሁም የሰራሁት። ወይም ሸስቶሽ የምትባል ስዕል የምትሰራ ልጅ አለ። ስለዚህ እሷን ነበር ያሰራሁት፣ ግን ሁለተኛውን ግን ራሴ ነው የሰራሁት ስዕሉን። ያው ትንሽ ልምድ ነበረኝ ስዕል ላይ ከተማርኩትን ትምህርት ጋር የሆነ የሚያገናኘው ነገር ስላለ ብዙም አልከበደኝም ነበረ። ሁለተኛው መጽሐፍ ለልጆች ምን እንደሚያስፈልግ ምን አይነት ቀለም እንደሚወዱ በማየት ነው መጽሐፍ ራሴን ስዕሉን በመጨረሻም፣ ቤዛዊት ተረቶችና መጽሐፍት ትውልድን የሚገነቡ ነገሮች ስለሆኑ ወላጆች ለልጆቻቸው መጽሐፍትን መግዛት ብቻ ሳይሆን ራሳቸውም እያነበቡ አርአያ መሆን አለባቸው ብላ ታሳስባለች። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። በዛሬት ምል ጌታ የህጻናት መጽሐፍ ጸሐፊና የዱካ መጽሐፍ መስራች ከኤደን ገረመው ጋር ያደረገችውን ቆይታ ነው ያዳመጥ ነው። ቀጣዩ መሰናዶው ጋቢና ስፖርት ነው። በምስራቅ አፍሪካዊት ሀገር ዩጋንዳ አንዲት ንስት ወደ ቦክስ መፋለሚያ ሪንግ ዘልቃለች። አላማዋ ለሀገሪቱ መዳሊያ ለማምጣት ብቻ አይደለም፤ ወጣት ሴቶች ከጎዳናዎች እንዲርቁና ራሳቸውን መከላከል እንዲችሉ ለማበረታታትም ጭምር ነው። ሀብታሙ ስዩም የሀሊማ አቱማኔን ዘገባ እንዲያሰማናል። አንድ ምሽት ሄለን ባለኬ ከዩጋንዳ ድሃ ሰፈሮች አንዱ በሆነው የካታንጋ አጎራባች መንደር እየተራመደች ነበረ። ድንገት ግን አንድ ወጣት ተጠግቶ ይነካካት ይጎነትላት ጀመር። ወንዶች ሲነካኩኝ ደስ አይለኝም። የዚህ ነገር መጨረሻው እርግዝና ወይም ኤችአይቪ መሆኑን አውቃለሁ። እናም ያወጣት ሲዘኝ ልፋለመው ፈልጌ ነበር። ሆኖም ያሰብኩት ሳይሆን ቀረ። እሱ ደበደበኝ። ሄለን አፍንጫዋ ደም በደም እንደሆነ ወደ ቤቷ ተመለሰች። ለእናቷ ማን እንደደበደባትም ሆነ ይህን ጥቃት እንዴት እንደምታስተናግደው አልተናገረችም። ሳራ ባጎሌ የሄለን እናት ናቸው። እየጠበኳት ነበር። ከሄደችበት ስትመለስ እናቴ፣ አንዲት ልጅ ደበደብኩ አለች። ምን አልሽ? አንዲት ልጅ ተደባደብኩ ነው ያልሽ? ስል ጠየኳት። ዋ ትደበደብ ያለሽ እያለቀሽ እንዳትመጪ። አይነሽን ያጠፉሽ ቀን ግን ሰበቡ ባንቺ ነው አልኳት። ምንም ደስተኛ አልነበርኩም። የሄለን እናት የሄለንን የቦክስ ዓለም ቀስ በቀስ ተላመዱት። ባሳለፍነው ነሐሴ ሞሮኮ ራባት ላይ በተካሄደው የአፍሪካ ጨዋታዎች ላይ የነሐስ ሜዳሊያ በማምጣት በ18 ዓመት የዩጋንዳ ታሪክ ሜዳሊያ የወሰደች ሴት ቦክሰኛ ሆነች። ሄለን ባላኬ ሌሎች ሴቶችን ራሳቸውን እንደሚከላከሉ ከጎዳና እንዴት መራቅ እንደሚችሉ ታሰለጥናለች። ከእነሱ መካከል አንዷ የጸጉር ስራ ባለሙያዋ ማውሪን አጃምቦ ናት። በጣም ብዙ ወጣት ሴቶች ጠንካራ አልኮል ሲጠጡ፣ ሲያረግዙ፣ አንዳንዶቹ ደግሞ ኤድስ በሚያመጣ የኤች አይ ቪ ቫይረስ ሲያዙ አይቻለሁ። ራሳቸውንም ሆነ ልጆቻቸውን መንከባከብ አይችሉም። መድኃኒቶችን ይወስዳሉ፣ ሊያጦዛቸው የሚችልን ማናቸውንም ነገርም ይጠቀማሉ። ይሄ ክስተት ጎቶኛል። የካምፓላ ካታንጋ ሰፈር ሀያ ሺህ ድሆች በተጨናነቀ ሁኔታ የሚኖሩበት ስፍራ ነው። ሴቶች በዚህ ስፍራ ዘውትር የወንጀል ሰለባዎች ይሆናሉ። የካታንጋ ራይኖ የቦክስ ክለብ አሰልጣኝ ኢኖሰንት ካፓላታ እንደሚሉት ክለቡን የሚቀላቀሉ ሴቶች ቁጥር እየጨመረ ነው። አብዛኞቹ ስልጠናውን የሚፈልጉት ለብቀላ ነው። እኔ ግን ይህን ሀሳባቸው እንዲተዉት እታገላለሁ። እኛ ቦክሰኞችን የምናሰለጥነው ለበቀል ሳይሆን ለተስተካከለ ሰውነትና ጤንነት ነው እላችኋለሁ። ቦክስ ገንዘብ የሚገኝበት እንደሆነም ግን እነግራችኋለሁ። እድለኛ ከሆናችሁ የተወሰነ ገንዘብ ልትሰሩበት ትችላላችሁ። ሴቶች የቦክስ ስፖርቱን እንዲቀጥሉበት ገንዘብ በፍጥነት እንዲያገኙም ሄለን የልብስ ስፌት መደብር አዘጋጅታለች ልብስን በመርፌ መስፋትም ሆነ በሪንግ ውስጥ ባላጋራን በቡጢ ማጣደፍን ለሴቶች በማስተማር ሄለን የዩጋንዳ ካታንጋ መንደር ወጣት ሴቶች ለተሻለ ደረጃ እንዲበቁ እየረዳች ትገኛለች። ጋቢና እዚህ ላይ ያበቃ ሀብታሙ ስዩምና አይደን ገረመው ነበር። ደህና እደሩ። መልካም ምሽት። cun radio segala americati